of America JOE Y America dums radio tabiano mm -hmm. በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 9 2009 ዓ.ም ዝግጅታችን ጀምረዋል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን ቆንጅ ይታየነን። የኢትዮጵያ መንግሥት የዜጎቹን መብት እንዲያከብር መልካም አስተዳደርና ዲሞክራሲን እንዲገነባ የሚጠይቅና የዩናይትድ ስቴትስ መንግስት ኢትዮጵያን ተጠያቂ የሚያደርግ አሰራር እንዲገነባ የሚደግግ ረቂቅ ውሳኔ በዩናይትድ ስቴትስ የተወካዮች ምክር ቤት እንደገና ቀረበ። መንግስቱ በአሁኑ ወቅት እጅግ የከፋ ዘግት ውስጥ ይገኛል። ሰዎች ይገደላሉ፣ ይታሰራሉ። የሰቆቃ ግርፋቶችም አሉ። ስለዚህ ይሄ ሁሉ በቃ እያለን ነው። የዩናይትድ ስቴትስ የሕግ ምክር ቤት የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚትን ድምፅ ነው የሰማነው። በአብይ ርዕስ ሙሉውን ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ዜና አረፍታለን ሙሉ ጊዜያቸውንና ህይወታቸውን ለኢትዮጵያ የሰጡት ታዋቂው እንግሊዛዊ የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት በዘጠና ዓመታቸው አርፈዋል። የቀብር ስነ ስርዓታቸው የፊታችን ሰኞ በዘጠኝ ሰዓት በቅድስተ ስላሴ ካቴድራል እንደሚፈጸም ታውቋል። እስክንድር ፍሬው ዘገባ አለው። ከ1920ዎቹ የጣሊያን ወረራ እስከ ኢትዮጵያ ታሪክና ባህል ምርምር ሪቻርድ ፓንክረስት እና ቤተሰቦቻቸው ለዚች ሀገር ያደረጉት የሰሩት ብዙ ነው። እኚህ ታዋቂ የኢትዮጵያ ታሪክ ተመራማሪና ወዳጅ ሪቻርድ ፓንክረስት ዛሬ በዘጠና ዓመታቸው ማረፋቸው ተገልጿል። ለኢትዮጵያውያን የጸረ ፋሽስት ተጋድሎ ከፍተኛ ድጋፍ ካደረጉት እናታቸው ሲልቪያ ፓንክረስት ጋር በ1940ዎቹ መጨረሻ ወደ አዲስ አበባ የመጡት ሪቻርድ ፓንክረስት እናታቸው የጀመሩትን ውለታ በተለያዩ መስኮች ቀጥለዋል። የኢትዮጵያ ጥናት ተቋም መስራች አባል ናቸው። በኢትዮጵያ ታሪክ ላይ ያተኮሩ ከ20 በላይ መጽሐፍትንም አበርክተዋል። እናታቸውን ሲልቪያ ፓንክረስትን እየተመለከቱ መጽሐፍትንም አሳትመዋል። የቀዳማዊ ኃይለሥላሴ መንግሥት ከሥልጣን መውረዱን ተከትሎ ወደ ትውልድ አገራቸው እንግሊዝ ያመሩት ፓንክረስት ዳግም ተመልሰው የመጡት በ1970ዎቹ መጨረሻ ነበር። እንደተመለሱም በኢትዮጵያ ጥናት ተቋም የምርምር ሥራቸውን ቀጥለዋል። የኢትዮጵያ የውጭ ጉዳይ ሚኒስቴርና የባህልና ቱሪዝም ሚኒስቴር በፕሮፌሰር ሪቻርድ ፓንክረስት ሞት የተሰማቸውን አዘን ገልጸዋል። የቀብር ሥነ ሥርዓታቸው የፊታችን ሰኞ በዘጠኝ ሰዓት በቅድስት ሥላሴ ካቴድራል እንደሚፈጸምም ታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በፊት በነበረው መደበኛ ስብሰባው ሰማያዊ ፓርቲ ከአምስት ወራት በፊት ያካሄደውን ጠቅላላ ጉባኤ ተቀብሎ እውቅና መስጠቱን አስታወቀ። እውቅናው የዘገየው በማጣራት ሂደት እንደሆነም ቦርዱ ለፓርቲው በጻፈው ደብዳቤ ጠቁመዋል። የቀድሞውና የአሁኑ የፓርቲው መሪዎች በጉባኤው ሕጋዊነት ላይ ሲወዛገቡ ቆይተዋል። መለስካቸው አማሀ ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ለሰማያዊ ፓርቲ በጻፈው ደብዳቤ ቦርዱ የካቲት 7 ቀን 2009 ዓ.ም ባካሄደው መደበኛ ስብሰባው ፓርቲው ያቀረበው የጠቅላላ ጉባኤ ሰነድ በሕጉና በፓርቲው መተዳደሪያ ደንብ መሠረት የተፈጸመ ስለመሆኑ ከመረመረ በኋላ ፓርቲው ያካሄደውን ጠቅላላ ጉባኤ በመቀበል እውቅና ሰጥቷል ይላል። በቦርዱ ጽሕፈት ቤት ኃላፊ አቶ ነጋ ዱፊሳ ፊርማ የወጣው ደብዳቤ ሲያጠቃልልም በመሆኑም መስከረም 28 ቀን 2009 ዓ ም ያካሄደው ጠቅላላ ጉባኤ በቦርዱ ተቀባይነት ያገኘ መሆኑን በአክብሮት እናሳውቃለን ብሏል። ፓርቲው ጉባኤውን መስከረም መጨረሻ ላይ በራሱ በፓርቲው መተዳደሪያ ደንብና በሀገሪቱ ሕግ መሠረት እንዳደረገ የሚያመለክተው ይህ ደብዳቤ የጉባኤውን ዘገባም ለቦርዱ ያስገባው ጉባኤው በተጠናቀቀ በሁለት ቀናት ውስጥ እንደነበረ ያሳያል። ይሁንና የቦርዱ ጽሕፈት ቤትና ፓርቲው ጉባኤውን በተመለከተ ፓርቲው ያቀረበው ሰነድ በሕጉና በፓርቲው መተዳደሪያ ደንብ መሠረት የቀረበ መሆኑን ለመመርመር ከጥቅምት ወር ጀምሮ እስካለፈው ታህሳስ ወር ድረስ ደብዳቤዎችና ሰነዶች ሲለዋወጡ መቆየታቸውን ይጠቁማል። ፓርቲው ያላሟለው ጉዳይ እንደነበረም ያመለክታል። ያላሟላው ጉዳይ የተባለውን ግን ደብዳቤው ግልጽ አላደረገም። ይህ አሁን እውቅና ያገኘው ጉባኤ ከተከናወነ በኋላ በአዲሱ የአመራር አባላትና በቀድሞ የሰማያዊ ፓርቲ አመራር አባላት መካከል አለመግባባት እንደነበረ በአያሌ የመገናኛ ብዙኃን ሲዘገብ ቆይቷል። በቀድሞ የፓርቲው ሊቀመንበር በአቶ ይልቃል ጌትነትና በአሁኑ ሊቀመንበር በአቶ የሸዋስ አሰፋ መካከልም ውዝግቡ ገሃድ መውጣቱ አይዘነጋም። መለስካቸው አምሃ لاميركا دمث راديو، كاديس ديس أبابا. የደቡብ ሱዳን የጦር ሰራዊት ወታደሮች ባለፈው እሁድ ዋና ከተማዋ ጁባ አጠገብ የምትገኝ መንደር ወረው ቢያንስ ስድስት ሴቶችና ልጃገረዶችን ደፈሩ ተባለ። አንዳንዶቹን እንዲሁም የደፈሯቸው የጦር መሳሪያ ደግነው ነው ሲሉ የሀገሪቱ ባለስልጣናት ተናግረዋል። ይህ ድርጊት ተፈጸመ የተባለው የደቡብ ሱዳን ፕሬዚደንት ሳልቫኪር ሴቶችን መድፈርና ሌላም ወሲባዊ ጥቃት የሚፈጽሙ ወታደሮች በጥይት ነው የሚመቱት ብለው ማስጠንቀቂያ ባወጡ ከሁለ ሳምንት ባነሰ ጊዜ መሆኑ ነው። በሱዳን ህዝባዊ ነጻ አውጪ ጦራዊት አባላት የጦር ሰራዊት አባላት የሚፈጸመው የ መድፈር ተግባር እየተባባሰ መምጣቱ በሲቪሉ ህዝብ ዘንድና በፕሬዚደንት ኪርና ደቡብ ሱዳንን በአብዛኛው በተወጠረችበት በሰብአዊ ችግሮቿ በሚረዷት ሀገሮች መካከል ውጥረት ቀስቅሷል። የሁዱ ጥቃት የደረሰው ከዋና ከተማዋ ጁባ 15 ኪሎ ሜትር ርቀት ላይ በምትገኝ መንደር መሆኑን የተነገረው በዚያ ስፍራ ባለፈው ሳምንት ማንነታቸው ያልታወቀ ታጣቂዎች አንድ የጦር ሰራዊት ጀነራል ከገደሉ በኋላ የኤስፒኤልኤ ወታደሮች ሰዎች ወደ አካባቢው ዘምተው እንደነበረ የአካባቢው መሪዎች ተናግረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ በትናንትናው የዋይት ሀውስ ጋዜጣዊ ጉባኤያቸው የአንድነት መልእክት አስተጋቡ። የአሁኑ የፕሬዚደንት ትራምፕና የጠቅላይ ሚኒስትር ኔተንያሁ ውይይት የበዛ መንገታገት ይስተዋልበት የነበረውን በፕሬዚደንት ባራክ ኦባማ አስተዳደር የነበረውን የፊተኛውን የሁለቱን መሪዎች ግንኙነት እየተከተለ ነው። ሚስተር ትራምፕ ወደ ስልጣን ከመጡ ወዲህ የመጀመሪያቸው የሆነውን የሁለቱን መሪዎች የዋይት ሀውስ ውይይት የአሜሪካ ድምጽ ዘጋቢ ብልጋለው ተከታትሏል። አሉላ ከበደ ያቀርባል። በእስራኤል እና ዩናይትድ ስቴትስ ግንኙነት አዲስ ጅማረው ያ ነው። ሁለቱ መሪዎች የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በትላንቱ የዋይት ሃውስ ጋዜጣዊ ጉባኤያቸው ያስተላለፉት መልእክት ጭብጥ፣ ከፍተኛ ዋጋ ከምንሰጣት አጋራችን ጋር ያለንን የማይሰበር የግንኙነት ትስስር ዩናይትድ ስቴትስ ዳግም ታረጋግጣለች። ሁለቱ መሪዎች እስላማዊ ጽንፈኝነትን ለመዋጋት እና ኢራን የኒውክለር ጦር መሳሪያ ባለቤት ያለመሆኗን ለማረጋገጥ በሚሰሩበት መንገድ ላይም ተነጋግረዋል። ሚስ ሚስተር ፕሬዝደንት ይህን ፈተና እንዴት እንደምንጋፈጠው ታላቅ ቁርጠኝነትና ግልጽ አቀራረብ አሳይተዋል። የኢራንን አሸባሪ ሥርዓትና የኑክሌር ቦምብ ባለቤት ለመሆን ሊያበቃት የሚያስችላትን ስምምነት ለመጋፈጥ ይችላሉ። አወዛጋቢውን የእስራኤል የሰፈራ ፕሮግራም አስመልክቶ ግን ፕሬዚዳንት ዶናልድ የቀደመ አቋማቸውን በማለሳለስ ለጊዜው ያቆዩት ሲሉ ነው ጠቅላይ ሚኒስትር ኔታንያሁን የጠየቁት። በቅርብ ጊዜው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፈጠሩትን ይበልጥ መቀራረብ ጨምሮ ፕሬዝዳንት ትራምፕ እና ጠቅላይ ሚኒስትር ኔታንያሁ በመካከላቸው መልካም ወዳጅነት መስርተዋል። ፕሬዚደንት ዶናልድ ትራምፕ ከጥቂት ቀናት በፊት ከስራ ላሰናበቷቸው የብሔራዊ ጸጥታ አማካሪያቸው ትናንት ደግሞ እጅጉን አርገው ተሟግተውላቸዋል። የሀገሪቱ የደህንነት ማህበረሰብ ማይክል ፍሊን በዋሽንግተን የሩሲያ አምባሳደር ጋር የተነጋገሩትን ውይይት ዝርዝር በህገ ወጥ መንገድ አሸልኮ አውጥቶባቸው ነው ይህ የሆነው ሲሉ ሚስተር ትራምፕ ተሟግተዋል። ፕሬዚደንቱ ትናንት ከጠቅላይ ሚኒስትር ኔተንያሁ ጋር በጋራ ባደረጉት ጋዜጣ ጋዜጣዊ ጉባኤ የብሔራዊ ጸጥታ አማካሪያቸውን ስራውን በያዙ በ24 ቀን እንዲለቁ ለምን እንዳስገደዷቸው አላብራሩም። ዋይት ሀውስ ባወጣው መግለጫ እርምጃው የተወሰደው ፕሬዝደንቱ በቀድሞ ጀኔራል ላይ ያላቸው እምነት በመሸርሸሩ ነው ብሏል። ይህ በዚህ እንዳለ ፕሬዚደንት ትራምፕ የሰራተኛ ጉዳይ ሚኒስትር አድርገው የሾሟቸው ሲኬኢ የሚባለው የችኮላ ምግብ ቤቶች ድርጅት ዋና ስራ አስፈጻሚው አንድሮ ፐዝደር ትናንት ማታ ስማቸውን ከተሿሚነቱ አነሱ። የዩናይትድ ስቴትስ ምክር ቤት የሳቸውን የሹመት ማጽደቂያ ምስክር ሰሚ ሸንጎ ሊቀመጥ ቀጠሮ የተያዘው ለዛሬ ነበር። በመጨረሻም የፕሬዚደንት ዶናልድ ትራምፕ አስተዳደር በሩሲያ ላይ የተጣሉትን ማዕቀቦች የዩናይትድ ስቴትስ ምክር ቤትን ፈቃድ ሳያገኝ እንዳይሰርዝ ከሁለቱም ፓርቲዎች የሆኑ የምክር ቤት አባላት ዛሬ ረቂቅ ሕግ አቅርበዋል። የሕግ አውጪው ምክር ቤት አንጋፋ የደህንነት ኮሚቴ አባል አደም ሺፍ ባደረጉት ጋዜጣዊ ጉባኤ ስራቸውን የለቀቁት የብሔራዊ ጸጥታ አማካሪው ማይክል ፍሊን ከሩሲያ አምባሳደር ጋር በሚስጥር መነጋገራቸው ይህንን ህግ ይበልጡን አስፈላጊ አድርጎታል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ እንዲሁም በ22 እና በ25 ሜትር ባንድ በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 9 2009 ዓመተ ምህረት ምሽት ፕሮግራም ነው። በመንግሥት አስተዳደር የሥልጣን ክፍፍል ቁጥጥርና ሚዛን የህጉን መሠረት ዋገሩን ሲጥሉ ይኸው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ነው ይሄ ህብረተሰብ የሚንቀሳቀሰው። እንግዲህ እነ ማዲሰን እነ ቶማስ ጄፈርሰን እነ ቤን ፍራንክሊን ሁሉም ሲንቀሳቀሱ ጆርጅ ዋሽንግተን መሪያቸው ናቸው። ሌሎችም ምንድን ነው መርሳት የለብን ያቺኛው አሜሪካ ማለት በ1789 ህገ መንግስት ይዛ የተወለደች። ይህ ህገ መንግስቱ ሲቀረጽ ለማን ነው ህገ መንግስት ሲቀረጽ ሴቶችን ያቀፋ አልነበረም። አንደኛ ነጭ መሆን አለበት፣ ሁለተኛ፣ ሶስተኛ ሶስተኛውን ዶክተር ብሩክ ኃይሉ በሁለተኛው አጋማሽ ውይይታችን ይዘው ይመለሳሉ። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። በሶስቱ የመንግሥት አስተዳደር ዋልታዎች ምንነት ዙሪያ የተጀመረው ትንታኔ ነው የሚቀጥለው። አሁን የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ለዛሬ በአብይ ርዕስነት የተያዘው የዩናይትድ ስቴትስ የተወካዮች ምክር ቤት በኢትዮጵያ ላይ የጀመረው ውይይት ነው። የኢትዮጵያ መንግስት የዜጎቹን መብት እንዲያከብር መልካም አስተዳደርና ዲሞክራሲን እንዲገነባ የሚጠይቅና የዩናይትድ ስቴትስ መንግስት ኢትዮጵያን ተጠያቂ የሚያደርግ አሰራር እንዲገነባ የሚደነግግ ረቂቅ ውሳኔ በኮንግረሱ እንደገና ቀርቧል። የኢትዮጵያን የሰብአዊ መብቶች ይዞታ በጽኑ የሚኮንነው ረቂቅ ውሳኔ በህግ አውጪው የኮንግረሱ የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት ጸሐፊነትና በሌሎች ማጋርነት ነው በድጋሜ ለዚህ ውሳኔ የቀረበው። ለመሆኑ ይህ በተደጋጋሚ በኮንግረሱ ጠረጴዛ ውሳኔ የሚቀርበው ህግ ምን ፋይዳ አለው? ሄኖክስ ማግዜር የህጉን ረቂቅ ጸሐፊ ኮንግረስማን ክሪስ ስሚትን አነጋግሯል። ተከታዩን ዘገባ ይዟል። በዩናይትድ ስቴትስ አዲስ አስተዳደር ከተመሠረተ አንድ ወር አልፎታል። የሕግ አርቃቂና የሕግ አጽዳቂው ኮንግረስም ሆነ የሕግ አስፈጻሚው የመንግሥቱ አካል በሪፐብሊካን ፓርቲ ቁጥጥር ስር ነው። ሪፐብሊካኑ የኒው ጀርዚ ኮንግረስማን ክሪስ ስሚት የሕግ አርቃቂውን የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ ይመራሉ። በኢትዮጵያ ላይ የጻፉት ረቂቅ ውሳኔ በሌሎች የኮንግረስ አባላት ዴሞክራቶችን ጨምሮ ድጋፍ ያለው እንደሆነ ተናግረዋል። ክሪስ ስሚት በኢትዮጵያ የሰብአዊ መብት ይዞታና የአስተዳደር እክሎችን አስመልክቶ በተደጋጋሚ ፖሊሲ ሲቀርጹ የቆዩ ፖለቲከኛ ናቸው። አዲስ ረቂቅ ውሳኔ ይዘናል። ማይክ ኮፍማንና ሌሎች የኮንግሬስ አባል የሕዝብ ተወካዮችም ድጋፋቸውን ሰጥተውናል። ሕጉን አስተዋውቀናል። በኢትዮጵያ የሰብዓዊ መብት ሁኔታውን ለማሻሻል ወሳኝ ሕግ ይሆናል የሚል እምነት አለን። መንግሥቱ በአሁኑ ወቅት እጅግ የከፋ አዘግት ውስጥ ይገኛል። ሰዎች ይገደላሉ፣ ይታሰራሉ፣ የሰቆቃ ግርፋቶች አሉ። ስለዚህ ይሄ ሁሉ በቃ እያልን ነው። በመስከረም ወር የኒው ጀርዚው ሪፐብሊካን ኮንግረስማን ከሌሎች ዴሞክራቶች ጋር በመሆን በኢትዮጵያ መንግሥት ላይ ረቂቅ ውሳኔ አስተዋውቀው ነበር። በዚያ ወቅትም በቃ የሚል መልእክት አስተላልፈው ነበር። በአዲስ መልኩ የቀረበው ሕግ እንደገና ለውሳኔ ሲቀርብ ታዲያ ኢትዮጵያ በአስቸኳይ ጊዜ አዋጅ ላይ ትገኛለች። ውሳኔው ምን ፋይዳ ይኖረዋል? በኢትዮጵያ ያለውንስ ሁኔታ እንዴት ይቀይራል? ክሪስ ስሚት እንደዚህ ይመለከቱታል። ሁኔታዎች ክፉኛ አሽቆልቁለዋል። አሁን የአስቸኳይ ጊዜ አዋጁን እንደ ማስመሰያ ምክንያት ነው የማየው። በእርግጥ በሀገሪቱ ችግሮች አሉ። በሌሎች ሀገሮችም እንዲሁ ፈተናዎች አሉ። በኢትዮጵያ ግን የጸጥታ ስጋትን እንደ ከለላ በመጠቀም በአዋጅ ዜጎችን ማሸማቀቅና ማስፈራራት፣ የኢትዮጵያ መንግስት የያዘውን መንገድ አሁኑኑ በፍጥነት መቀየር አለበት። በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲንም ምላሽ ጠይቀናል። የኮንግረሱ ረቂቅ ውሳኔ ለኮንግረስ ጠረጴዛ ሲቀርብ ዝርዝሩን ተመልክተን አስተያየት እንሰጣለን ሲሉ የኢትዮጵያ ኤምባሲ ቃል አቀባይ አቶ ተስፋዬ ወልዴ በዛሬው ዕለት ተናግረዋል። ከዚህ ቀደም በኢትዮጵያ የሰብአዊ መብት ይዞታና አስተዳደራዊ ሁኔታን በማጤን ዩናይትድ ስቴትስ ልትከተል የሚገባትን ፖሊሲ አቅጣጫ በሕግ ውሳኔ ለማጽናት ያሰቡ ረቂቆች በኮንግረስ አባላት ሲወጡ ኤምባሲው በረብጣ ዶላር የኮንግረስ ደጅ ጠኝ ወትዋቾችን ቀጥሮ ሲከላከል ቆይቷል። ፕሬዚደንት ዶናልድ ትራምፕ በአፍሪካ የሚኖራቸው ፖሊሲ ምን እንደሚሆን ብዙዎችን እያነጋገረ ባለበት በአሁኑ ወቅት ኮንግረስመን ክሪስ ስሚት የሰብአዊ እርዳታን አስመልክቶ ለውጥ እንደማይኖር ለአሜሪካ ድምፅ ሬዲዮ ሲናገሩ፣ መልካም አስተዳደርና ዲሞክራሲን አስመልክቶ ከኮንግረስ ለትራምፕ አስተዳደር የሚተላለፉ መልእክቶችን እንዲህ አብራርተዋል። ተስፋችን በዚህ ሂደት ውስጥ ለውጭ ጉዳይ ሚኒስትሩ ደብዳቤ እንጽፋለን። የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትሩ ከታወቁ በኋላ በኢትዮጵያ የምንከተለውን ፖሊሲ ከላይ እስከታች እንደገና መገምገም አለብን የሚል መልእክት እናስተላልፋለን። ኮንግረስማን ክሪስ ስሚዝ በኢትዮጵያ ጉዳዮች በርካታ ሕጎችን ያረቀቁና በተደጋጋሚ የምስክር ሰሚ ሸንጎዎችን ያስቻሉ ሕግ አውጭ ናቸው። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከካፒተል ሂል አመሰግናለሁ። ሄኖክ፣ ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ድንበሮች የተቀሰቀሰው ግጭት መቀጠሉንና በዚህም በሁለት ቀናት ውስጥ የ18 ሰዎች ሕይወት ማለፉን በደቡብ ኦሮሚያ በነገሌ ቦረና አቅራቢያ የሚኖሩ ነዋሪዎች ገለጹ። የጉጂ ዞን የጸጥታ ኃላፊ ችግሩን በመንግስት በኩልና በባህላዊ መንገድ ለመፍታት እየሞከርን ነው ብለዋል። ሰሞኑን በኢትዮጵያ ለሚገኙ የሀገር ውስጥ የመገናኛ ብዙሀን መግለጫ ሰጥተው የነበሩት የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ አዲሱ አረጋ ግጭቱን ለማብረድ መከላከያ ሰራዊት ጣልቃ ገብቶ እያረጋጋ መሆኑን ገልጸው ነበር። ጽዮን ግርማና ሶራ ሀለኬ ተከታዩን ዘገባ አጠናቅረዋል። ጽዮን ግርማ ይዛ ቀርባለች። የኦሮሚያ ክልልና የኢትዮጵያ ሶማሌ ክልል በአራት ድንበሮች የሚዋሰኑ ሲሆን እነርሱም በምስራቅ ሀረርጌ፣ በምዕራብ ሀረርጌ፣ በባሌ፣ በቦረናና በጉጂ ዞኖች ነው። በእነዚህ ተዋሳኝ ቦታዎች ላይ ተደጋጋሚ ግጭቶች እንደሚከሰት ሲዘገብ ቆይቷል። መረጃውን ለአሜሪካ ድምጽ የሰጡ ነዋሪዎች እንደሚሉት ደግሞ ግጭቱ እስከ ትላንት ምሽት ድረስ ቀጥሏል። ትላንትናና ከትላንት በስቲያ በነገሌ ቦረና አቅራቢያ በሚገኙ አምስት የቀበሌ ገበሬ ማህበራት ጦርነት የመሰለ ግጭት መፈጠሩንና ከሶማሌ ክልል መጡ ባሏቸው ልዩ ኃይሎች በቦረና አካባቢ የሚኖሩ ነዋሪዎች ላይ ጥቃት እንደደረሰባቸው ተናግረዋል። በአካባቢው ነዋሪ የሆኑና ስማቸውን መጥቀስ ያልፈለጉ አንድ ነዋሪ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ በጥቃቱ የሰዎች ሕይወት ጠፍቷል፣ ንብረት ወድሟል፣ ሰዎች ከቀያቸው ተፈናቅለዋል ብለዋል። የትላንትናው ብቻ አይደለም፣ ከትላንት ወዳ በፊት ያለው ጦርነትም ብዙ ሰው ሞቶብናል። ከትላንት ወዳ ያለው ጦርነት የሞተብን ወደ አስራ ስምንት ሰው አካባቢ ነበረ። የሞተብን ወደ ሰላሳ ስድስት አካባቢ ሰው ነበረ የቆሰለብን ግን የሞተ ሰው ሊጨምር ይችላል። ነዋሪው ጦርነት የሚል ስያሜ በሚያሰጡ ሁኔታ ግጭት እንደነበር እኚሁ ግለሰብ አያይዘው አብራርተዋል። አንደኛ በጉሜ ኤልደሎ ወረዳ እና በሊበን ወረዳ ዙሪያ ያለው ቀበሌዎች በሶማሌ ልዩ ፖሊስ የሚባል እና ታጣቂ እና የመደበኛ ፖሊስ ናቸው። እኛን መተው የዋጉት ቢያንስ ወደ አምስት አቅጣጫ ነበር የዋጉብን። አንደኛ ፉናን አገሱ የሚባል የስምንቶ ገበሬ ማህበር አካባቢ ነው። ሁለተኛው የቆራቴ አርቢቶ አደር ገበሬ ማህበር አካባቢ ልዩ ስም ኢጃሩ የሚባል ቦታ ነው። ሶስተኛ ሀዴሳ አርቢቶ አደር ገበሬ ማህበር ልዩ ስም ኦዳዲም የሚባል ቦታ ነው። ሁለተኛ ጅርምቆን የሚባል እዛው ገበሬ ማህበር ጀርሙቆን የሚባል የዳዋ ወንዝ አካባቢ ነው። ሶስተኛ ቡሩሪ የሚባል ቦታ አካባቢ ነው። ያላቸው መሳሪያ በጣም ልዩ የሆነ መሳሪያ ዘመናዊ የሆነ መሳሪያ ነበር የያዙት። ክላሽንኮፍ ፒኬኤም መትርየስ የሚባል መሳሪያ ነበር። ሶስተኛ መኪና ላይ የሚጠመድ ሀምሳ ካልሜር የሚባል ትልቅ መሳሪያ እንደዝም እንደ ባዚቋ የሚቶክስ ትልቅ ጥይት በካፉ የሚወጣው እንደ መትርየስ የሚቶክስ መሳሪያ ነው። ሶስተኛ እንደ ቡምቢላጅ ነገር የሚቶክስ ትልቅ መሳሪያ ነው። በዛም ባዙቃ አለ። የተለያዩ መሳሪያዎች አሉ። በዚህ ነበር የዋጉ። የአካባቢው ነዋሪዎች ጥቃቱ እየተፈጸመብን ያለው ልዩ በተባሉ ኃይሎች መሆኑን የሚገልጹ ሲሆን ይህንን ልዩ ፖሊስ መሆናቸውን በምን አወቃችሁ? ምን ማስረጃ ሳላችሁ? በሚል ተጠይቀው ነበር። በጣም ብዙ ማስረጃ አለን። በጣም የተለያዩ ማስረጃ አለን። ሙሉ ትጥቅ የታጠቀ ህዝብ ነው። እንደዛም ሚሊቴሪ የለበሱ ናቸው። እንደዛ ግን ደግሞ መሳሪያቸው በጣም ልዩ የሆነ መሳሪያ ነው ያላቸው። እንደዛም መታወቂያ የምንላቸው አለ። የፌዴሪ መከላከያ ሰራዊት መታወቂያ የሚለው አለ። እንደዛም የልዩ ፖሊስ የክልል መታወቂያ አለ። የተለያየ መንገድ ነበር ያረጋግጥ ነው። በዛ ግን ደግሞ በሰው እይታ ያየነው አለ ቦታ ሊከን የመከላከያ ሰራዊት ሄዶ አረጋግጠዋል፣ አይተዋል። የታጠቀ ሀይል ነው ብለን የምናረጋግጠው የተለያየ መንገድ ነበረ። በዚህ በዚህ መንገድ ነው ያረጋገጥነው። ከሶማሌ የመጣ ሀይል ነው ያገኘናቸው። እዛ ውስጥ አንደኛ ልዩ ፖሊስ የሚባል ልዩ ሀይል እንደሚባለው ልዩ ፖሊስ የሚባል አለ፣ መደበኛ ፖሊስ አለ፣ እንደዛም የአካባቢ ታጣቂዎች አሉ። አራት አይነት ጦር ነበር ይዋገን ያለነ ይህንኑ በተመለከተ የጉጂ ዞን የሰላምና የጸጥታ ኃላፊ የሆኑትን አቶ አዶላ ምይሶ ተጠይቀው ነበር። ግጭቱ መኖሩን አምነው ጉዳዩን በመንግስትና በባህላዊ መንገድ ለመፍታት እየሞከሩ እንደሆነ ተናግረዋል። ሌላ ከራ ሞ ችግሩን በመንግስት በኩልና በሰላማዊ መንገድ ለመፍታት እየሞከርን ነው። ጉዳዩ ድንበር ለማስፋት መሆኑ ይገባናል። ህብረተሰቡ ላይ ጉዳት እንዳይደርስ እየሰራን ነው። ለመንግስት ባለሥልጣናትም አሳውቀናል። ይህንኑ የመንግስቱን ባለሥልጣናት በሰላማዊ መንገድ መፍታት እንዳለብን ነው የነገሩን። ሀገሪቱን እያስተዳደረ ከሚገኘው ኮማንድ ፖስትም የተነገረን እንዲሁ በሰላም እንድንፈታው ነው። አያይዘውም ድንበሮቹ በህጉ መሰረት በተቀመጠው መስፈርት መሰረት መተዳደር እንዳለባቸው የኦሮሚያ ክልል መስተዳደር መግለጹን ተናግረዋል። በሌላ በኩል ይህን ግጭት በተመለከተ ሰሞኑን በሀገር ውስጥ ለሚገኙ መገናኛ ብዙኃን መግለጫ ሰጥተው የነበሩት የመንግስት ኮሚኒኬሽን ጉዳዮች የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ በበኩላቸው ግጭቱን ለማብረድ መከላከያ ሰራዊት ጣልቃ ገብቶ እያረጋጋ መሆኑን ገልጸው ከፌዴራል መንግስትና ከሶማሌ ክልላዊ መንግስት አመራሮች ጋር ተወያይተው ዘላቂ መፍትሄ እንደሚያፈላልጉ ገልጸው ነበር። እናመሰግናለን ሶራ እና ጽዮንን። ወደ ተከታዩ ዘገባ እናልፋለን። በቪዛ አሰጣጥ ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት መሆኑን የገለጸው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የተለመደው የቪዛ አሰጣት ሂደት መቀጠሉን አረጋግጧል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ባወጣው መግለጫ ነው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ተሰራጩ ላላቸው የሐሰት መረጃዎች ምላሽ የሰጠው። በዚህም መሰረት በቪዛ አሰጣጥ ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት ነው ብሏል። የተለመደው የቪዛ አሰጣጥ ሂደት መቀጠሉንም አረጋግጧል። የቪዛ ማደሻ ጊዜያቸው ካለፈ አስራ ሁለት ወራት ያልሞላቸው አመልካቾች ለቃለ መጠይቅ ሳይቀርቡ እንዲታደስላቸው ማመልከት የሚችሉ መሆኑንም አስታውቋል። የተለመደውን የደህንነት ፍተሻ የግድ ማለፍ እንደሚጠበቅባቸው፣ እንደ አስፈላጊነቱም ከቆንስላ መኮንን በሚቀርብ ጥያቄ መሰረት ለቃለ መጠይቅ ሊቀርቡ እንደሚችሉ ግን ጠቁሟል። እድሜያቸው ከ14 እስከ 79 ዓመት የሆነ አመልካቾች ከአንዳንድ የቪዛ አይነቶች በስተቀር በአካል በመገኘት ማመልከት እንደሚጠበቅባቸውም ኤምባሲው በመግለጫው ጠቁሟል። በፕሬዝዳንት ዶናልድ ትራምፕ የአስፈጻሚ ትእዛዝ እገዳ የተጣለባቸው የሰባቱ ሀገራት ዜጎች ጉዳይም በመግለጫው ተጠቅሷል። በፍርድ ቤት የተጣለው የእግድ ውሳኔ በአሜሪካ የውጭ ጉዳይ መስሪያ ቤት ተቀባይነት ያለው መሆኑን ነው መግለጫው ያስታወሰው። እናም የሰባቱ ሀገራት ዜጎች በተለመደው የቪዛ አሰጣት ስርዓት ማመልከት ይችላሉ ነው ያለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቅርብ ተባባሪዎቻቸውና የምርጫው ጊዜ አማካሪዎቻቸው ከሩሲያ ቅርብ ግንኙነት ነበራቸው የሚለውን ወሬ አልተቀበሉም። ከብሔራዊ ጸጥታ አማካሪነት ስልጣናቸው ለመውረድ ለተገደዱት ማይክል ፍሊን ትናንት ተከላክለውላቸዋል። ፍሊን ከሩሲያ ባለስልጣኖች ጋር ያላቸውን ግንኙነት አስመልክቶ ለተፈጠረው ጭቅጭቅ ትራምፕ ተጠያቂ ያደረጉት ጥቅስ ሕገወጥ በሆነ መንገድ የመረጃ ሾልኮ መውጣት ያሉትን ነው። በጉዳዩ ላይ ነጻ ምርመራ ቢደረግ የትራምፕ አስተዳደር ችግር ላይ ይወድቃል ሲሉ አንድ ተንታኝ መናገራቸውን የአሜሪካ ድምጽ ዘጋቢ ላቲካ ሆክ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍስሀዬ ዘገባውን ታቀርባለች። ፕሬዚደንት ትራምፕ ትላንት ረቡዕ ለፍሊን ውድቀት የሀገሪቱ ሚዲያንና የስለላ ማህበረሰብን ተጠያቂ አድርገዋል። እንደ ሚመስለኝ፣ በጀነራል ፍሊን ላይ የደረሰው ነገር በጣም በጣም ፍትህ የጎደለው ነው። በሳቸው ላይ የተደረገው ሁሉና ሾልከው ስለ ወጡት ሰነዶች ሲታይ በጣም በጣም ፍትህ የጎደለው ተግባር ነው። ፍትህ የጎደለው በሚለው ላይ አሰምርበታለሁ። የትራምፕ አስተዳደር ሌላም ችግር ገጥሞታል። በትራምፕ የምርጫ ዘመቻ ባለሥልጣኖችና በሩሲያ መንግስት መካከል ቀጣይ ግንኙነት መደረጉን ያሳያሉ የተባሉ በድብቅ የተቀረጹ ክሮች መኖራቸው ተገልጿል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ቃል አቀባይ ድሚትሪ ፔስኮቭ እንዲህ አይነት ግንኙነት አልተደረገም በማለት አስተባብለዋል። እነዚህ በሐቅ ላይ ያልተመሰረቱ የጋዜጣ ወሬዎች ናቸው። ያቀረቡት ተጨባጭ የሆነ ሐቅ የለም። ሩሲያ በዩናይትድ ስቴትሱ የምርጫ ሂደት ወቅት ስለነበራት ሚና እና በሩሲያና በዩናይትድ ስቴትስ ባለሥልጣኖች መካከል ስለተደረገው ንግግር በምክር ቤት ደረጃ ምርመራ እንዲደረግ ሪፑብሊካውያንና ዲሞክራቶች ተስማምተዋል። ይሁንና ሪፑብሊካውያኑ የምክር ቤት አባላት ምርመራው ፕሬዚደንት ትራምፕን በማይጎዳ መንገድ እንዲካሄድ ያደርጋሉ ብለዋል። ክሎስ ላሪስ የተባሉ ተንታኝ ጥልቅ ያለ ምርመራ ለማድረግ የበለጠ ኃይል የሚኖረው ወገን ያለየ ነጻ ኮሚሽን እንደሆነ አስገንዝበዋል። ነጻ ኮሚሽን ከምክር ቤታዊ ኮሚሽን ፍጹም የተለየ ስልጣን ይኖረዋል፣ እናም ለፕሬዝደንት ትራምፕ የባሰ አደገኛ ይሆናል። ነጻ ኮሚሽን የሚያስታውሰን የፕሬዝደንት ሪቻርድ ኒክሰንን እና የወተር ጌትን ቅሌት ጉዳይ ነው። በሌላ በኩል ደግሞ ሞስኮ የሚሳይል ውልን ጥሳለች ሲሉ አንድ የዋይት ሀውስ ባለሥልጣን ትላንት ረቡዕ ከሰዋል። ብዙዎቹ ታዲያ የትራምፕን ወሳኝነት ለመፈተን የተደረገ አድርገው አይተውታል። ላሬስ ግን እንዲህ አይነት ድምዳሜ ላይ መድረስ ችኮላ ይሆናል ብለዋል። ትራምፕ ትክክል የሆኑበት አንድ ነጥብ አለ። ይህም ከሩሲያና ከፕሬዝደንት ፑቲን ጋር ግንኙነት መፍጠር ይኖርብናል። ነገር ግን ከፑቲን ጋር የምናደርገው ግንኙነት ምን መልክ መያዝ አለበት? ዩናይትድ ስቴትስ ከሩሲያ ጋር ለምታደርገው ግንኙነት ምን ያህል ዋጋ ትከፍላለች? የዩናይትድ ስቴትስ እና የሩሲያ ባለሥልጣኖች ፕሬዚደንት ትራምፕ ስልጣን ከያዙ ወዲህ ለመጀመሪያ ጊዜ ዛሬ በጀርመንና በአዘርባጃን ፊት ለፊት ተገናኝተው ይነጋገራሉ። ከምሽቱ 3 ሰዓት ከ29 ደቂቃ ነው፣ አዲስ አበባ ላይ። አሁን በዝግጅታችንን በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት እየተከታተላችሁ ነው ያላችሁት፣ ክቡራትና ክቡራን አድማጮቻችን። ቴክኒሽያኑ ጆጌል፣ የስርጭቱ መሪ ንጉሱ ታምሬ፣ ነው የምናስተናግዳችሁ ሰሎሞን አባተና ቆንጂት ታየ ነን። አሁን በስልክ ከላካችሁልን አስተያየቶች ጥቂቱ እናሰማችሁ። ሄሎ ቪኦኤዎች የምወዳችሁ እንደምናችሁልኝ፣ የአገሬ ልጆች በምታደርጉት ሁሉ ነገር እጅግ በጣም አመሰግናለሁ። በጊዜ ለኢትዮጵያ ሕዝብ ለዳያስፖራው ውስጥ ያለው ይኸውና አንድ ላይ ተባብሮ እየሞተ እየተጋደለ ነው። ውጭ ያላችሁ እባካችሁ እባካችሁ እንግባባ። የቦይ ውሃ ሁን በቀደዱልን። የቦይ ውሃ ማለት በቀደዱለት የሚሄድ ውሃ ነው። በመስመር በቃ ዝም ብሎ ሰው በመራው የሚሄድ የቦይ ውሃ አንሁን። ዳያስኮራዎች ጠንካሮቹ የተማርነው ያወቅነው አመሰግናቸዋለሁ። ሰላማችን ምንድነው? መጣላት፣ መፋልተክ፣ አማራ ኦሮሞ መባባል፣ መባላት አይደለም። ለምንድነው አማራ የምንከፋፈለው? ለምንድነው ኦሮሞ የምንከፋፈለው? አንድ ኢትዮጵያ አንድ ባንዲራ፣ አንድ ኢትዮጵያ አንድ ባንዲራ፣ እባካችሁ የወደቁትን ወንድሞቻችንን፣ የወደቁትን እህቶቻችንን፣ የወደቁትን አባቶቻችንን እናሱ እንጂ ዛሬ የመባያ ጊዜ አይደለም። ቮይስ ኦፍ አሜሪካ እንደምን ናችሁ? ደህና ናቸው፣ አትቸገሩ። በኢትዮጵያ ኢትዮጵያ ያንግ የሆነ ዲሞክራሲ ነው ያለ። ገና በልመንበል ናይ ነው ያለ ችግር ያለው ዋሽንግተን ነው ዋሽንግተን። ምን አይነት ነው ሚያስካ ሚያጭ- እንዴት እንዴት እንዴት ያለ ችግር ነው፣ በየሄድክበት ሽሻ የሚባለው ምን አይነት ኮሚኒቲ ነው ያሉትን በዋሽንግተን ውስጥ ሀገሩ የተበላሸ አሜሪካን ሳይቀር መበላሸው ጀምረናል። ይሄ ነው ኢትዮጵያ በሀገራችን ውስጥ ያልተደረገ ከዚህ እየሆኑ እንደሱ እየከፈቱ ነው። በኢትዮጵያ ውስጥ በዚህ እያናጋግሩ ልን እነሱ ለዚህም

አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። ሌሎቻችሁም እንደዚሁ አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። እኔ በኢሜይል ነው እንጂ የምልከው በቃሌም አልናገር ካላችሁ ደግሞ አድራሻችን ሆን አት ቪኦኤኒውስ ዳት ካም ነው፣ ላኩልን የተከበራቸው አድማጮች ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተከተሉን፣ ተነጋገሩ፣ ተሳተፉ። አሁን የካቲት ወርሃ ፌብርዋሪ በዩናይትድ ስቴትስ የጥቁሮች ታሪክ ወር ነው። ብዙዎች በወደቁበት በተቀደሰው የዌስት ቨርጂኒያው ሃርፐርስ ፌር ምድር በጃን ብራውን የተመራ አንድ ቡድን የዩናይትድ ስቴትስን ጦር ይዞታዎች ተቆጣጠረ። የሃርፐርስ ፌር ብሔራዊ ፓርክ ዋና የታሪክ ተመራማሪው ዴኒስ ፍራይ የባርነት ተቃዋሚውን ጃን ብራውን እና ጓዶቹ ያንን የአሜሪካ የጽልመት ዕድሜ ለማብቃት የጀመሩትን የትግል ታሪክ ያስታውሳሉ። በ19ኛው መቶ ክፍለ ዘመን አጋማሽ ጃን ብራውን እ በጣም የተበሳጨ አሜሪካዊ ነበር። ባርነትን የማስወገጃው ብቸኛ መንገድ ተቋሙን በዓመፅ ማስወገድ ነው ብሎ ያምን ነበር፣ በጦርነት መደምሰስ መንግሥቱን ለመገልበጥም። ብራውንና ሰዎቹ ከዩናይትድ ስቴትስ ጦር ላይ መቶ ሺህ የነፍስ ወከፍ ጠብመንጃዎችን ለመዝረፍ ለጥቁር ባሮችና ለጸረ ባርነት ነጮች ለማከፋፈል አቀዱም። ያኔ በአንዳንድ የዩናይትድ ስቴትስ አካባቢዎች ባሪያ ፍንገላና መያዝ የተፈቀደና ሕጋዊ ነበር። የተወሰኑት ታጥቀው ወደ ሰሜን ወንዝ ሊሻገሩ፣ ቀሪዎቹ ደግሞ እዚያው ሆነው ሊከላከሉና ድጋፍ ሊሰጡ ሆነ ሐሳቡ። ጃን ብራውን የጦሩን ይዞታ ሃርፐርስ ፌር ላይ ከተቆጣጠረ ከሰላሳ ስድስት ሰዓታት በኋላ አንድ ባሕር ወለድ ኮማንዶ ኃይል አካባቢውን ከበበና፣ እጁ ተያዘ። ከዚያም ለፍርድ ቀረበና በሞት እንዲቀጣ ተወስኖ ፍርዱ በስድስት ሳምንታት ውስጥ ተፈጻሚ ሆነ። Some believe he's a tyrant and even use the word terrorist. Conversely, others say, "No, he is a freedom fighter." አንዳንዶች ጨካኝ አምባገነን ነው ይሉታል ጃን ብራውንን ሽብርተኛ ነው ያሉትም አሉ። የለም ይላሉ ሌሎች ደግሞ፣ ጃን ብራውን የነፃነት ተዋጊ ነው፣ ጀግና ነው፣ በጀብዱም ሲታወስ ይኖራል የሚሉ ብዙዎች ናቸው። እነሆ የአርነት አዋጁ ተመጥቶ ባርነት ከሀገረ አሜሪካ በይፋ ከተወገደ 150 ዓመታት ተቆጠሩ። የአሜሪካ ታሪክ የጥቁሮች ታሪክ ነው የጥቁሮች ታሪክም የአሜሪካ ታሪክ ነው። ለዛሬው ነጻነት በተለያዩ መንገዶች የታገሉና መስዋዕት የከፈሉ ጥቁሮች ቁጥራቸው ጥቂት አይደለም። To a lover in a day. What does it mean? Oh, oh, oh, oh. What does freedom mean to a freedom? What does comfort mean to the weary? What does freedom mean to air? That's a nit. Nets annot. Lennit's asshole. ማለት ነው። ዋዳዝ ፍሪደም ሚን ቱ ፍሪ ማን ነው የሰማችሁት። ይህ የጥቁሮች ታሪክ ወር ዝግጅታችን በየዕለቱ ይቀጥላል፣ ወሩ እስኪ ያልቅ ወርሃ ፌብርዋሪ ማለት ነው። አሁን ወደ ዝግጅታችን ሁለተኛ ጋማሽ ቅንብሮች እናልፋለን። ከምሽቱ 3 ሰዓት ከ37 ደቂቃ ነው። አዲስ አበባ ላይ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ነው ከዋሽንግተን ዲሲ ፕሮግራማችንን እያስተላለፍንላችሁ ያለ ነው ሜንሽን ፎር ሜንሽን ወይም ሰዎች ለሰዎች የተሰኘው ግብረ ሰናይ ድርጅት እንደ ኤሮፓውያን አቆጣጠር በዚህ በዘንድሮ በ 2017 ዓ ም በኢትዮጵያ ለሚያከናውናቸው የተለያዩ መርሃ ግብሮች ከ290 ሚሊዮን ብር በላይ በጀት መያዙን ይፋ አድርጓል። ያለፉት ጥቂት ዓመታት ለድርጅቱ የቀውስ ዓመታት የነበሩ ቢሆንም ያ እንዳበቃ የድርጅቱ ከፍተኛ ኃላፊ አስታውቀዋል። ድርጅቱ እስከዛሬ ባከናወናቸው ተግባራት ዘላቂና ፍሬያማ ውጤት እንዳስገኘም ኃላፊዎቹ ይናገራሉ። መለስካቸው አመሀ ዘገባ ልኳል። በአማርኛ አጠራሩ ሰዎች ለሰዎች የተሰኘው ይህ ዓለም አቀፍ ግብረሰናይ ድርጅት በ20092010 ወይም በአውሮፓውያን ዘመን አቆጣጠር በ2017 በኢትዮጵያ ለሚያካሂዳቸው የተለያዩ መርሃ ግብሮች 298 ሚሊዮን 139 ሺ ብር ወይም 12.4 ሚሊዮን ዩሮ ባጀት እንደመደበና ስራም እንደጀመረ ዛሬ ይፋ አደረገ። ድርጅቱ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ እንዳስታወቀው በትምህርት በጤና በቤተሰብ ምጣኔ በኤች አይ ቪ ኤድስና በመሳሰሉ የተለያዩ መርሃ ግብሮች የታቀዱ ስራዎችን ለማከናወን ይህን በጀት አውጥተዋል። ይህ ገንዘብ የተዋጣው በአብዛኛው ጀርመን ከሚገኘው የበጎ አድራጎቱ ድርጅቶች ሲሆን ተጨማሪው ደግሞ ከኦስትሪያ እህት ድርጅቶች መሆኑን የገለጹት የሜንሽን ፊር ሜንሽን ወይም የሰዎች ለሰዎች ዲሬክተሮች ቦርድ አባል ሚስተር ፒተር ሮኔ በዘንድሮው በጀት በኢትዮጵያ ከሚከናወኑ መርሃ ግብሮች የአንዱን በምሳሌነት አቅርበዋል። ለዚህ ዓመት ወደ 20 የሚጠጉ ትምህርት ቤቶችን እንገነባለን። ሁለት ነጥብ ሁለት ሚሊዮን የሚሆኑ ኢትዮጵያውያንንም ከተለያዩ መርሃ ግብሮቻችን ተቋዳሽ እንደሚሆኑ እንጠብቃለን። በእኔ አስተያየት ይህ የድሃ ድሃ ለሆኑ ኢትዮጵያውያን ህይወት መሻሻል ትልቅ አስተዋጽኦ አለው። በጋዜጣዊ ጉባኤው ላይ የተገኙት የቀድሞው የሚዩኒክ ከተማ ከንቲባና የበጎ አድራጎት ድርጅቱ የቁጥጥር ቦርድ ኃላፊ ክርስቲያን ኦዴ ያለፉት ጥቂት ዓመታት ለሜንሽን ፌር ሜንሽን በሦስት ምክንያቶች ጥሩ እንዳልነበሩ አልሸሸጉም የበጎ አድራጎት ድርጅቶች በጀርመን መበራከት፣ የድጋፍ ገንዘብ ማግኘቱን ሥራ ማክበዱ፣ የግብረ ሰናይ ድርጅቱ መስራች የካርል ሃይንዝ በሞትና በጀርመን የስደተኞች መብዛት በሰዎች ለሰዎች ወይም ሜንሽን ፎር ሜንሽን ከባድ ተጽዕኖ አሳድረው መቆየታቸውንም ገልጸዋል። ዛሬ ግን ያንን ቀውስ ወደ ኋላ ትተን አልፈነዋል ይላሉ ክርስቲያን ኡዴ። ካለፈው ዓመት ወዲህ ከጀርመን የግል ረጂዎች የሚገኘው ገቢ እንደገና እየጨመረ ነው። ባለፈው ዓመት ደግሞ ጭማሪው በ11 ከመቶ ከፍ ብሏል። ስለሆነም ቀውሱ እውነት ነው። ቀውስ አጋጥሞን ነበር። ቀውሱ አብቅቷል እና ቃል ልገባላችሁ እችላለሁ፣ የቀውስ ዓመታት አብቅተዋል። ሥራችንን እንደገና በአዲስ መንፈስ እንጀምራለን። መልካም ዜናውም ይቀጥላል። በተያዘው በጀት መሠረት በዚህ ዓመት አያሌ መርሃ ግብሮች እንደሚከናወኑ በጽሁፍ የተሰራጨው መግለጫ ያመለክታል። በአማራ፣ ኦሮሚያ፣ ትግራይ፣ ደቡብ ብሔሮች ብሔረሰቦችና ህዝቦች ክልሎች ከሚገነቡ ሰባት አዳዲስና አስራ ሰባት ትምህርት ቤቶች ሌላ ሰማንያ ሦስት የጥልቅ ጉድጓድ ውሃ ቁፋሮ ና የ ሰባ ስድስት ምንጮች ማጎልበት ስራዎችን ጨምሮ 159 ንጹህ የመጠጥ ውሃ ማዕከላት እንደሚገነቡና ሌሎችንም ይዘረዝራል እነዚህ ግንባታዎች በእርግጥም ግንባታዎች እንጂ ጊዜያዊ ክንውኖች እንዳልሆኑ የሚያረጋግጠው የበጎ አድራጎቱ ድርጅት ብቻ እንዳልሆነ ያስረዱት ደግሞ የሰዎች ለሰዎች የኢትዮጵያ ተጠሪ አቶ ብርሃኑ ንጉሴ ናቸው እኛ ዘላቂነት አለው እንላለን ዘላቂነቱን በምንድን ነው የምንለካው ሰርተን ካስረከብናቸው ከአምስት ዓመት እና ስድስት ዓመት በኋላ የሆኑትን የውጭ ኢቫሉዌተርስ መጥተው አይተው፣ ገምጋሚዎች ማለት ነው፣ ገምግመው አይተው በትክክለኛ ሕብረተሰቡን የጠቀመ ዘላቂነት ያለውና ሪፕሊኬብል ተዛማች ሌላም ሕብረተሰቡ ያንኑ ይዞ መሆን ሳይሆን በእጥፍ የጨመረበትም አካባቢ ስላለ ፕሮግራሙ በጣም ጥሩ ስለሆነ ድርጅቱ ይሄንኑ ፕሮግራም አጠናቅሮ ይዞ እንዲሄድ የሚል ነው፣ ኮሜንት የተሰጠ። መንሽን ፊር መንሽን ሰዎች ለሰዎች የተሰኘውን ዓለም አቀፍ ግብረሰናይ ድርጅት የዛሬ 36 ዓመት የመሠረቱት እውቁ ተዋናይ ካርል ሃይንዝ በም ነበሩ። በም ከዛሬ ሁለት ዓመታት በፊት አርፈዋል። በአዲስ አበባ ከተማ በስማቸው አደባባይ ተሰይሟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። አሁን ወደ ተከታዩ ዝግጅታችን እናልፋለን። በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን እንደ ዩናይትድ ስቴትስ ባለ ዲሞክራሲያዊ ስርዓት ውስጥ የሶስቱ የመንግስት አስተዳደር ቅርንጫፎች ምንነትና ሚና ዙሪያ የተጀመረ ልዩ ትንታኔ ቅንብር ነው የሚቀርበው። አሁን ሙያዊ ትንታኔውን የሚሰጡን ዶክተር ብሩክ ኃይሉ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ናቸው። አሉላ ከበደ ነው ያወያያቸው። የመጨረሻውን ክፍል ውይይት የዛሬውም ማለት ነው። በቀደመው ፕሮግራሙ መገባደጃ ላይ ባነሳው ጥያቄ ይጀምራል። ዶክተር ብሩክ፣ ይሄ ህግ ተርጓሚው ጠቅላይ ፍርድ ቤቱን የሚቆጣጠረው ክፍል ትልቅ ውሳኔ የሚሰጠውን ያህል በፕሬዚዳንት የሚሰየም ነው፣ የምናወራው በህዝብ ድምፅ ብለዋል ቀደም ብሎ። ሁለቱ ምክር ቤቶች ውስጥ የሚመረጡት ወይም የሚያገለግሉት የምክር ቤት አባላት ሁለቱን ምክር ቤት የሚቆጣጠሩት በምርጫ ነው የሚመጡት። ፕሬዚዳንቱ በምርጫ ተፎካክረው እንደ ሌላ ሀገር በፓርላማ የሚሰየሙ ስላልሆኑ ሁለቱን መቆጣጠር ሲችሉ፣ ከቀናቸው ሶስተኛውን የመሰየም እድል ስላላቸው ፕሬዚዳንቱ ክፍተት ሲኖር እንዳሁኑ ፕሬዚዳንት ትራምፕ እንዳደረጉት እጩ አቅርበዋል መሰየም ሲችሉ በእርግጥም ሶስቱንም ተቆጣጠሩ የሚባለው ሁኔታ ይፈጠራልና፣ የሕግ ተርጓሚው ክፍል ተጽዕኖ ምንም እንኳን ነጻ እንዲሆን ቢጠበቅም በፖለቲካ ዘመን መሆናቸው ይለያልና ትልቅ የፕሬዝዳንቱ ምርጫ ላይም ትልቅ ተጽዕኖ ያሳድራልና ያን ለመምረጥ የሚደረገው ፉክክር ትክክል በጣም ቁስ ጥያቄ ነው። ምንድነው እንግዲህ የሆነው የአሜሪካ ከፍተኛ ፍርድ ቤት ዘጠኝ አባላት አሉት ማጆሪቲ እንዲኖር ነው በማለት ነው ጀንዋሪ ላይ ሁለት ሺህ አስራ ስድስት ጀስትስ አሶሺየት ጀስትስ ማለት ተባባሪ ጀስትስ አንቶኒን ስካሊያ እንደምታስታውሰው ከዚህ ዓለም በሞት አለፉ ያ እንግዲህ ክፍተት ፈጠረ። ያ ቦታ መሞላት አለበት። እንግዲህ አንቶኒዮ ስካሊያ ኖሚኔትድ ሆነው በማቅራቢነት የተሾሙት በፕሬዚደንት ሮናልድ ሬገን ነው። ኮንሰርቫቲቭ እና በጣም አቅራቢ ወደ ቀኝ የሆኑ ሰው ናቸው። እሳቸው ሲሞቱ ስምንት አባላት ይቀራሉ። ኖሚኔት የማድረግ ኃላፊነቱ የማን ነው? በወቅቱ ያለው ፕሬዚደንት ነው። በወቅቱ የነበረው ፕሬዚደንት ማን ነው? ፕሬዚደንት ባራክ ኦባማ ናቸው። ፕሬዚደንት ባራክ ኦባማ እንደምናስታውሰው በጣም ጊዜ ተይተው ወስደው በሁለቱም አቅጣጫ ተቀባይነት ያላቸው በጣም ሊበራል ናቸው የሚባሉ ሳይሆኑ ለየት ያሉ ሰው አቅርበው ነበር። እንደምናስታውሰው ግን ይህንን እንደ ጉዳይ ብለው ሪፐብሊካኖቹ ሊያዩትም አልቻሉ። ለምን ሕግ አውጭውን የሚቆጣጠሩት እነሱ ስለነበሩ ነው። እና የው አስር ወር ሆነ። እነሱ እንድንነበር እቅዳቸው ምርጫው ኖቬምበር ሁለት ሺ ሰላሳ ስድስት ላይ ጠብቀን አስራ አንድ አስር ወር ጠብቀን ምርጫ ውጤት አይተን እኛ ካሸነፍን የእኛ መብት ነው በሚል ነው። እንሆ ፕሬዚደንት ትራምፕ ተመረጡ ሪፐብሊካን ወክለው። በዛ መሰረት እንግዲህ አሁን ኒል ጋርላሃን የሚባሉ ሰውየ ሰይመው ወደ ሞሸሙም ሂደት ፕሮሰስ ተጀምሯል ማለት ነው። ዶክተር ብሩክ ወደ ኋላ የምንመለስ እንግዲህ ይሄ ዛሬ ያለውን ምናልባትም የሚቀጥሉትን ወራት ከፍተኛ ፍትጊያ በምክር ቤት የሁለት ፓርቲ አባላት መካከል የሚጠብቅ ይመስላል። የሪፐብሊካኑ ፓርቲ አባላት ከፍተኛ ድጋፍ አሰምተዋል። በዲሞክራቱ ተቃውሞ ያሰሙና እንገፋበታለን ያሉ አሉና እስኪ በታሪክ ባለፈው ፕሮግራማችን እንዳስታወቁት የፈረንሳዩ የፍልስፍናና የሕግ ሰው ያፈነጠቁትን ሀሳብ ወደ ኋላ ሲሄድ በአርስቶትል ዘመን የተነሳ ጭብጥ ጋር ይዛመዳል። ይሁንና በዩናይት ስቴትስ ታላላቅ አባቶች ወይም የቀድሞ አባቶች የሚባሉት የአሜሪካ ፕሬዚዳንቶች አንደኛው ጎልቶ ይታወቃሉ። በዚህ ሕገ መንግስታዊ ድንጋጌ የታቀፈውን ይህን ሀሳብ በማራመድ ጄምስ ማዲሰን ማዲሰን እነኚህ ሀሳቦች ያን ሀል ጊዜ የጠገቡ እንደመሆናቸው አርቆ አስተዋዮች አርቆ ተመልካቾች ያፈለቋቸው ቢሆኑ እንዴት ነው በዚህ ዘመንና ጊዜ ሊሰሩ የቻሉት? ዲሞክራሲ በሂደት ውስጥ የሚታለፍ የሚለወጥ ከሰዎች አናኗርና ባህል ጋር የሚቀያየር እንደመሆኑ እንዴት ነው ዛሬም ሊሰሩ የቻሉት? ይሄ ነው እንግዲህ የአሜሪካ በጣም የሚደንቀው በነገራችን ላይ ከዓለም በጣም እጥር ምጥን ያለች አጭር፣ ጥቂት ብቻ አንቀጾች የያዘች ህገ መንግስት ነው አሜሪካ። የጀርመንን ብንወስድ መጽሐፍ ያህላል፣ ስንት መቶ ገጽ ነው። ፈረንሳይም እንደዛው ነው። እንግሊዝም አንሪትን ከስተመሪ ሎ ቢሆንም ያን ትልቅ ነው፣ ግን ሊቪንግ ኮንስቲቱሽን ይሉታል ሁለት ሳምባ ያለው ህግ የሆነ ያው የሆነ ህገ መንግስት ነው። የሀገር የሚመካበትም በዛ ነው እና ይገርመሃል። ይህን አቅደው የህጉን መሰረት ዋገሩን መሰረቱን ሲጥሉ ይኸው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ነው አታሉላ ይሄ ህብረተሰብ የሚንቀሳቀሰው። ይህን ካልኩ በኋላ አንድ ታሪካዊ ላጋራ ፈልጋል። እንግዲህ እነ ማዲሰን እነ ቶማስ ጀፈርሰን እነ ቤን ፍራንክሊን ሁሉም ሲንቀሳቀሱ ጆርጅ ዋሽንግተን መሪያቸው ናቸው ሌሎችም ለምንድን ነው መርሳት የለብን ያቺኛው አሜሪካ ማለት በአስራ ሰባት ሰማንያ ዘጠኝ ህገ መንግስት ይዛ የተወለደችዋ ነጻነቷ ግን አስራ ሰባት ሰባ ስድስት የሆነችው ሀገር የህገ መንግስቱ ሲቀረጽ ለማን ነው እንኳን የሚለውን አነሳ። የህገ መንግስት ሲቀረጽ ሴቶችን ያቀፍ አልነበረም። አታሉል አንደኛ ሴቶችን መብት የሚያከብር አልነበርም። ለወንድ ብቻ ነው። ለወንድ ብቻ ሆኖ ደግሞ እንደገና ድምፅ ለመስጠትና ድምፅን ለመሸከምና ኃላፊነት ሙሉ ዜጋ ነጭ መሆን አለ። ሁለተኛ ሶስተኛ የተወሰነ ንብረት ማፈራ ሳይቶ መሆን አለ። ድምፅ የሚሰጠው ሶስተኛ እድሜው ከፍ ያለ ነው። እንደ አሁን አስራ ስምንት አይደለም። ድምፅ የሚሰጠበት እድሜ እኩሌታ ሰላሳ በላይ ይሄዳል። እንደገና ደግሞ በባህርነት ስር የወደቁትን ወገኖች ያን አይመለከትም። እና ሊሚትድ ነው የነበረ ነው ግን እዛ ላይ ተመስርተው እያሰፉት በአሜንድመንት እያሰፉት እያሰፉት እያሰፉት ነው፣ በየጊዜው በሚወጡ የህግ ማሻሻያዎች ትክክል። ስሌቨሪን የሚያፈረሱት ሴቶችን መብት የመጣው በአሜንድመንት ነው። ብዙ ብዙ ነገሮች አሉ። የራሱን የቻለ ሱ እና ህያውነቱ ሳምባ ያለው የሚተነፍስ መሆኑ አሁንም ችግሮች ሲመጡ ተደጋግሞ መጥተው በደንብ ተከራክረውበት መታመን ላይ ከደረሰ አሜንዴድ እና መስተካከል ማይደረግበት ምክንያት የለም። እንግዲህ ይህንን ካልኩኝ አሁን ወደ ለምሳሌ ምንድን እነሱ ጥረታቸው የአሜሪካ አባቶች እነ ማዲሰን ስልጣን በአንድ ሰው እጅና ወይም ግሩፕ ወይ ቡድን ለውጭ መውደቅ የለበትም። ስለዚህ ምን እናደርግ? እንቆጣጠረው ስክር እንቆጣጠሩ እንዴት ነው የምናደርገው? ከተለያየ አቅጣጫ ሶስቱም ብራንቾች፣ አንዱ ሁለቱን፣ ሁለቱ አንዱ፣ አንዱ ሁለቱ፣ ሁለቱ አንዱ ስልጣን አላቸው። ጥርስ አላቸው በተሰጣቸው ስልጣን እንዲሰሩ፣ ዝም ብሎ ጥርስ አልባ አይደሉም። ነገር ግን ጥርስ አላቸውና ከተፈቀደላቸው በላይ እንዳይሄዱና እንዳይጎዱ ለማድረግ ደግሞ ሁለቱ ደግሞ እሱ የሚቆጣጠርበት መካኒዝም አላቸው። አሁን ለምሳሌ ወደ ከፍተኛ ፍርድ ቤት ምርጫ እንምጣ። አንቶኒን ስካሊያ ሞቱ። መተኪያው ላይ እንግዲህ መሰየምና ኖሚኔት የማድረግ መብት አለው ኮንግሬስ ስለሆነ ሪፐብሊካኖቹ ደግሞ በወቅቱ ኦባማ ሁለተኛው ተርም ላይ ጠርቀም ያለ ወንበር ስለያዙ ምንድን ነው ያደረጉት? የፖለቲካ ጨዋታ ነው የተጫወጡ ግን ህጉ ይፈቅድላቸው፣ ትንሽ እንደው ጉሽሚያ ቢኖረውም ህጉ ይፈቅድላቸዋል። ምክንያቱም ዴሞክራቶችም እኮ በተራቸው በዛ ሁኔታው ሲወድቁ ገፋ ማያደርጉበት ምክንያት የለም። እና ገፍቶ ገፍቶ እዚህ ደርሰዋል። አሁን እንግዲህ እኚህ ሰው እየተሰየማሉ። ሲሰየሙ ምንድን ነው ወደ ሴኔት ነው የሚመጣው። ሴኔት ላይ ይፈተሻሉ በዝርዝር የህይወት ታሪካቸው እስከነ ግብር አከፋፈላቸው፣ የግል ጠባያቸው በሙሉ ይታያል። ይህን ሲደረግ እንግዲህ በአሜሪካ በህገ መንግስት የሚወሰነው ውሳኔ የሚደረገው ምንድ ነው የሚባለው ይሄ ሲምፕል ማጆሪቲ ማለት ሀምሳ በመቶ ሲደመር አንድ ሳይሆን በሱፐር ማጆሪቲ ነው መሆን ያለበት። ሱፐር ማጆሪቲ ማለት ስልሳ ከመቶ ሴናተሮች ስልሳ ድምፅ ድጋፍ መጋኝ ማግኘት አለበት ማለት ነው። እንግዲህ ስልሳ ቁጥሩ ይለዋወጣል። ምንድን ነው ሶስት አምስተኛ ማለት ሶስት አምስተኛ የአንድ መቶ ስልሳ ነው የሚሆነው በዛ ነው የሚሰላው አሁን እንግዲህ ባህልና ማህበረሰብ ነው ተከታዩ ዝግጅታችን በአዲስ አበባ ዩኒቨርሲቲው የሥነ ጥበብ ትምህርት ቤት አዲስ ስያሜ ላይ የሚያተኩር ነው። የዛሬው ዝግጅት ከዚህ ዓለም በሞት በተለዩት በቆርቋሪውና በቀድሞ ዲሬክተሩ በአለ ፈለገ ሰላም ስም መሰየሙ ነው። የዛሬ ውይይት ርዕስ ንጉሱ አክሊሉ ነው። ከአዲስ አበባ ይላከው የአዲስ አበባ ዩኒቨርሲቲ አንዳንድ ፋኩልቲዎቹን በመምህራኑ ስም እየሰየመ ነው ባለውለታ በሆኑ መምህራን ስም ለምሳሌ እነ ሪቻርድ ፓንክረስት፣ ገብረ ክርስቶስ ደስታ፣ ሸቱ ጮሌ፣ ሌሎችም የአዲስ አበባን ስነ ጥበብ ትምህርት ቤትም ከዛሬ አራት ወር በፊት ከዚህ ዓለም በሞት የተለዩት ሳአሊና መምህር አለፈለገ ሰላም ስም ሰይሟል። ግን አለፈለገ ሰላም ሳይል አባታቸውን ሳያገባ አለ ነው ያለው አለ ነው አለ ነው ያደነጋግራል። ሲነበብም ደግሞ ስለምንድን ነው የሌሎቹ በአባት ስማቸው ጭምር ህንጻ ወይም ደግሞ አንድ የትምህርት ክፍል በስማቸው ሲሰየም የኚህ የአገር ባለ ውለታ ሰው አለ አለ እያለ የሚያደነጋግር ስም ብቻ እንዲጠራ የተደረገው? ያ የሥነ ጥበብ ትምህርት ቤት ይኸው ዩኒቨርስቲ በቅርቡ የባህል ማዕከሉን በተስፋዬ ገሰሰ ሙሉ ስም ሰይሟል እና አለፈለገ ሰላም እንደ ዘውዲቱና እንደ ጣይቱ ያላባ ስም የቀሩበት ምክንያት ምንድን ነው ብሎ ብዙ ሰው ስለሚጠይቅ ያንን ለማንሳት ፈልጌ ነው። ዛሬ አሉላ ከበደ ባህልና ማህበረሰብ ፕሮግራም ጎራ ያልኩት አለፈለገ ሰላም ከአራት ወር በፊት ነው ከዚህ ዓለም በሞት የተለዩት። በአርባኛው ቀን የረፍታቸው መታሰብ ያለት አንድ ፕሮግራም በዚያው በስነ ጥበብ ትምህርት ቤት ተዘጋጅቶ ነበርና ሰአሊ እሸቱ ጥሩነህ የተናገረውን ላቅርብ። ይህ ትምህርት ቤት አለ ነው የሚባለው። አለ እና አለ ይለያያል። ያለ አባት የተወለደ ማንም የለም። ይህ ትምህርት ቤት በአለ ፈለገ ሰላም ስም ከሆነ በሙሉ ስማቸው ይጠራል። የማይጠራም ከሆነ እንዳለ በጥሬው ይቀመጥ። ይሄንን ምናልባት አጠገባቸው ስለነበርን እኛ የጻፍን እንዳይመስለው፣ እሳቸው አጽፈው ኮፒ ሰጥተውን ሄደው ሰጥተዋል። ወይ በስሜ ይሁን በሙሉ ስም ወይ ይቅር ብለዋል። በህይወታቸው እያሉ የገረመኝም ይሄ ነው። አለ ተብሎ መቅረቱ አሳዛኝ ነው። እንደው ወደ እምነት ውስጥ አልግባ እንጂ በእምነታችን እንኳን ክርስቶስ ያለ አባት አልተወለደም። ወልደ አብ ይባላል። ያለ አባት የተወለደ ሰው ስም አይሰጠውም። ይሄ የምከራከረው ነው። በጊዜውም ተናግሬ ያለው ለበጎ ነገር እስከተነሳን ድረስ እንደዛ አይነትም ክርክር እስከተደረገ ሙሉ ስማቸው አብሮ መቀመጥ አለበት። በቁንጽ ላይ ሆን እኚህን ሰው ማስታወስ ካስፈለገ አያስፈልግም። እንኳን ቢሆን ይሄ ቢልዲንግ፣ ይሄ ይሄ ቤት እስካልፈረሰ ድረስ ስማቸው አለ። በታሪክ ውስጥ ወደ ኋላ ሄዶ ማንበብ ነው። ብጠቅስላችሁ አለ ፈለገ ሰላም፣ አለ ፈለገ ሰላም፣ የአዲስ አበባ ስነ ጥበብ ትምህርት ቤት መስራች፣ የመጀመሪያው መምህር ጋዜጣ ላይ ሞልቷል። አርባዎቹ ላይ ገና አሜሪካን እያሉ የመጀመሪያ ዲግሪ ያገኙ ናቸው። ሁለተኛ ድግሪያቸውን እዛው አሜሪካ ውስጥ አግኝተዋል። እሸቱ ጥሩ ነው። በስነ ጥበብ በዛ ጊዜ ምን ማድረግ ትፈልጋለት ተብሎ አዲስ ዘመን ጋዜጣ ላይ ማየት ትችላላችሁ። እቺ የተማሪ መቀመጫ ላይ ተቀምጠው ኢዝላ ፊታቸው አስቀምጠው ወይም ደግሞ የስዕል መስሪያ ዞር ብለው ኢትዮጵያ ስገባ ማስተማር ነው ምፈልግ ያሉ ናቸው። ከውጭ ሀገር አዲስ አበባ ሲመጡ ለማስተማር ያቀዱትን እቅድ ነው የፈጸሙት። ዝም ብለው ያሰቡት አይደለም። መተው ሲመሰርቱ ያደረጉት እዚህ ተላልፏል። ያን ጊዜ ያገዟቸው ከመቶ ካዋጡት ወደ 75 80 ሺህ ከተዋጣው አንድ ግሪክ ነው ከፍተኛው ገንዘብ የሰጣቸው ለምነው ተለቅተው ነው። ያንን እርሾ ይዘው ነው ጃንዌ ጋር የቀረቡት። ያን ጊዜ የውጭ ሀገር ተማሪዎች ጃኖ ፊት መቅረብ እድል አላቸው። ከሁሉም በላይ ደግሞ አቶ አለ ባባታቸው ባለቃ ህሩይ በአጎታቸው በብላታ ማአላ ፍሩይ በቅርብ ይታወቃሉ። እንደ መጡም ፓርላማ ሰርተዋል። ትልልቅ ስዕል አላቸው። እሳቸውም ሲነግሩ ይነበረ እዛ ላይ በሰሩት ጃኖ ያውቋቸዋል። በል ላንተ ይሄንን የሚያስፈጽም በጊዜው የትምህርትና ስነ ጥበብ ሚኒስቴር ነው የሚባለው የስነ ጥበብ ዳይሬክቶሬት አሁን የክብር ዶክተር ከበደ እሳቸው ይርዱ ወይም ይከታተሉል ባልደረባ ሰጥቻሉ ተብለው ነው የተመሰረተው። እዛ ላይ ተመስርቶን መቶ ሀምሳ ሺህ ነው የኢትዮጵያ ብር የተከፈለው ለዚህ ይህን ለመስራት አንዱ መቶ ሀምሳ ሺህ ያወጣው እቃው ነው እንጂ አርክቴክቱ አይደለም። አርክቴክቱ ሳዱ ሚካኤል ቴዎድሮስ አባት እዚህ የተማረው ናቸው የሰሩት። ይሄም አብሮ ሊቀመጥ ይገባል። በነጻ ነው የሰሩላቸው። አሁን ልለው የምፈልገው ውጭ ሀገር ደርሰው የመጡ ሰዎች በዛ ጊዜ ለኢትዮጵያ ምን ልስራ ነው የሚሉት። የሚያሳዝነው ግን በአሁኑ ጊዜ ለኢትዮጵያ ምን ልስራ የሚለውን ያህል ሊያብብና ሊሰፋ ሲችል፣ ያለውንም ማስረሳት ሊሆንም አይችልም። ማንኛችንም ቢሆን ደግ የሰራን ሰው እንኳን ቀርቶ ክፉን የሠራ እንረሳም። ለኔ ይሄ ትምህርት ቤት አምስት ዓመት ተምሬበታለሁ፣ ሶስት ዓመት አስተምሬበታለሁ። ታላላቅ አስተማሪዎች አስተምረውኛል። እሄድኩበት አላፈርኩም። ይሄ ሊሆን የቻለው አቶ አለ ትምህርት ቤቱን ስለመሰረቱ ነው። ሁላችንም በዚህ መልክ ነው የወጣ ነው። የት ሄደን ነው ያፈርነው? ተናገሩ እስቲ ማን ያፈረው? ውጭ አገር ወጥቶ እሳቸው ያስተማራቸው ልጆች ናቸው ያስተማሩን። ታደሰ በላይነት፣ ታደሰ ማመጫ፣ ወርቁ ማሞ ከአስተማሩኝ ውስጥ ናቸው በዛ ጊዜ ከነበሩት በጊዜው የደረሱት ናቸው። እና ለኛ ይሄ ትልቅ ሀብት ነው። ስማቸው እንዲከበርላቸው አጥብቄ ጠይቃለሁ። ከአክብሮት ጋር ነው። አመሰግናለሁ። ሰዓሊ እሸቱ ጥሩ ነህን? አመሰግናለሁ። ሌሎችም የምትሉት ካለ ፕሮግራማችን ክፍት ነው። እናመሰግናለን ንጉሴ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁ ስርጭት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሶማሊያ ህዝብ የብሔራዊ ምርጫ ሂደቱን በተሳካ ሁኔታ አከናውኖ መሐመድ አብዱላሂ መሐመድን ቀጣዩ ፕሬዚደንት እንዲሆን በመምረጡ ዩናይትድ ስቴትስ እንኳን ደስ ያለ ትላለች። ዩናይትድ ስቴትስ ከአዲሱ የሶማሊያ ፕሬዝደንትና መንግሥት ጋር በቅርበት የመስራት ጉጉት አላት። የሶማሊያ የጸጥታ ኃይልና በሀገሪቱ ያለው የአፍሪካ ህብረት ተልዕኮ የምርጫው ሂደት በአንጻራዊ የጸጥታ ደህንነትና በተረጋጋ ድባብ እንዲካሄድ ባለፉት ስድስት ወራት ውስጥ ላደረጉት ጥረት ምስጋና ይገባቸዋል። ይህ ሽግግር ለሀገሪቱ ወሳኝ እርምጃ ነው። በሀገሪቱ ዙሪያ ያሉ በብዙ ሺህ የሚቆጠሩ ወጣቶችንና ሴቶችን ያካተቱ ሶማሊያውያን ከአራት ዓመታት በፊት ከተደረገው ምርጫ በበለጠ ብዛት ወጥተው በመምረጣቸው እናሞግሳቸዋለን። ይሁንና የምርጫው ሂደት ጉድለቶች የነበሩበት መሆኑ አሳዝኖናል። አዲሱ የሶማሊያ አስተዳደር ሙስናን ለማጥፋትና እንደ አውሮፓ አቆጣጠር በ2020 ዓ ም ነጻና ፍትሐዊ የሆነ አንድ ሰው አንድ ድምፅ የሚሰጥበት ምርጫ እንዲካሄድ ለማስቻል ጠንካራ የምርጫ ተቋማት እንዲመሰረት እናበረታታለን። በሀገሪቱ ቅድሚያ ሊሰጣቸው የሚገባ ችግሮችን ለመፍታት አዲስ መንግስት የመመስረቱ ጉዳይ ወሳኝ ነው። አሁን ዋናው ችግር የሚሆነው ድርቅ፣ የዋጋ መናርና የምግብ ተደራሽነት ውሱን መሆን ሊያስከትሎ የሚችል ረሃብ ነው። በሀገሪቱ እርቅ ለማውረድ፣ የድርቅ ሁኔታን ለማቃለል፣ ጸጥታን ለማጠናከር ጠንካራ ተቋማትን ለመገንባት ለሶማሊያ ህዝብ መልካም አስተዳደርና ልማት ለማቅረብ ዩናይትድ ስቴትስ ከአዲሱ ፕሬዝደንትና መንግስት ጋር ለመስራት በጉጉት ትጠብቃለች ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች በቅርቡ ያለፉት ሰሞኑን በአዲስ አበባ ዩኒቨርስቲው አንጋፋ ምሁርና መምህር በዶክተር ገብሩ መርሻ የህይወት ታሪክ ላይ የተዘጋጀ ዘገባ በነገው ምሽት እናቀርብላችኋለን። ሀዘናችንን ለቤተሰቦች እንገልጻለን፣ እንዲሁም መጽናናትን እንመኛለን ለወዳጆቻችሁ ሁሉ። ዝግጅታችን ለዛሬ በዚሁ ተጠናቀቀ። ጆ ጊል የቴክኒሻኑ ነው። ንጉሱ ታምሬ ፕሮግራሙን መርቷል። ያስተናገድናችሁ ሰሎሞን አባትና ቆንጂ ታየንን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ በተለመደ በሶስት ሰዓት እንገናኛለን። በሰላም ደሩ፣ ደህና ደሩ።